ለኢትዮጵያዊ የኢንተርኔት የስለላ ድርጅት ኢንሳ የቴክኒክ ድጋፍ የሚያደርገው ኢጣሊያዊ ኩባንያ ሃኪንግ ቲም መጋለጡ ለብዙ የሰብአዊ መብት ተሟጋች ቡድኖች አስደሳች ዜና ነበር። ይህ ሃኪንግ ቲም የተባለ ድርጅት የመረጃ ቋቶ በመከፈቱ ምክንያት አራት መቶ ጊጋባይት የሚያህል መጠን ያለው ምስጢራዊ ሰነዶቹ ይፋ ሆኖበታል። ይፋ ከወጡትም መረጃዎቹ መካከል በቡድኑ መካከል ውስጥ ለውስጥ ይደረጉ የነበሩ የኢሜይል መልእክቶች ከደንበኞቻቸው ጋር ያደረጓቸው መልእክት ልውውጦች እና ከዚሁ ጋር ተዛማጅነት ያላቸው የክፍያ ሰነዶች ይገኙባቸዋል። በደንበኝነት ወግ መሰረት በከፍተኛ ሚስጥርነት ሲጠበቀው የቆዩትም የደንበኞቹ ዝርዝር እና ከቡድኑ ያገኙት የነበረውም የስለላ ድጋፍ ፀሐይ ሞቋቸዋል። ኢትዮጵያን ከመሰሉ አምባገነን መንግስታት ጋር ደንበኝነት የለኝም እያለ ሲገዘት የነበረው ሃኪንግ ቲም አሁን ይፋ በሆነው መረጃ መሰረት ከደንበኞቹ መካከል አብዛኞቹ የሰብአዊ መብት ረገጣን በተመለከተ በሚወጡ ሪፖርቶች ላይ ተጠቃሽ የሆኑ ሰብአዊ መብት አፋኝ መንግስታት እንደሆኑ ተጋልጦበታል። የኢትዮጵያውን የበይነ መረብ ስለላ ድርጅት ኢንሳን በተመለከተ ይፋ የሆኑትን መረጃዎችም ጉዳዩን የዘገቡትን መገናኛ ብዙኃን ትኩረት የሳቡ ነበሩ። ኢንሳ የሃኪንግ ቲም ቋሚ ደንበኛ መሆኑ ከመጋለጡም በተጨማሪ በአንድ ወቅት ለተቀበለው አገልግሎት የከፈለው የአንድ ሚሊዮን ዶላር ክፍያ ሰነድም ይፋ ከሆኑት ሰነዶች መካከል ይገኙበታል። የኢሳት ማኔጂንግ ኤዲተር የሆነውን ነአምን ዘለቀን ለማጥመድ ያደረጓቸውም ተደጋጋሚ ሙከራዎች የዚሁ የሀኪንግ ቲም አፍራሽ ስራ ዋነኛ ምሳሌ ሆኖ ቀርቧል። ከዚህ ቀደም ኢሳትን በተመለከተ ተመሳሳይ መጋለጥ ካጋጠመው በኋላ ቡድኑ ጉዳዩን እንደሚያጣራ እና እንዲህ አይነት ደንበኝነት ከኢትዮጵያም ሆነ ከሌሎች ሰብአዊ መብት ረገጣ ከሚታወቁ ሀገራት ጋር እንደማያደርግ ቃል ቢገባም ይህ ቡድን እስካሁን ድረስ ለአምባገነን መንግስታቱ ድጋፍ ማድረግ መቀጠሉም ይፋ የሆኑት መረጃዎች ያሳያሉ። ከደንበኞቹ ዝርዝር ውስጥ የተካተተው ኢንሳም እስከ ኦክቶበር 31 2015 ድረስ የታደሰ ደንበኝነት እንዳለውም ይታያል። የከዚህ በፊቱ መጋለጥ ባስከተለው ውዝግብ ምክንያት በኢንሳው ተወካይ በአቶ ቢንያም ተወልድና በቡድኑ ተወካይ በሚስተር ዳንኤል ሚላን መካከል የተደረገ የኢሜል ልውውጥ እንደሚያሳየው አቶ ቢንያም የነአምንን የጥቃቱ ኢላማ መሆን ምክንያት ከጋዜጠኝነቱ ጋር የማይገናኝ እንደሆነ ለማሳመን ጥረት ሲያደርጉ እንደነበረም ለማየት ይቻላል። በቡድኑ መካከል ከተደረጉትም የሜል ልውጦች ለመረዳት እንደሚቻለው ከኢትዮጵያ ጋር ያላቸውን የስራ ግንኙነት ለመቀጠል ማድረግ ያለባቸውን ጥንቃቄና ቅድመ ሁኔታም የዘረዘሩበት መልእክታቸው በአፕሪል 16 2015 የተጻፈ በመሆኑ ግንኙነቱ እስካሁን ቀጥሎ እንደነበረ የሚያሳይ መረጃም ሆኖ ቀርቧል። የትኛውን ኢላማቸውን ለማጥመድ እንደቻሉ ለማወቅ ባይቻልም አቶ ቢኒያም ተወልደ በአንድ ኢሜላቸው ላይ ስኬታማ እንደነበሩ በመግለጽ ምስጋናቸውን ለቡድኑ ሲያቀርቡም ይታያል። ይሁንና በሃኪንግ ቲም አባላት መካከል በነበረው የሜል ልውውጥ ውስጥ ለቡድኑ ስራ መጋለጥ እንደ ምክንያት ሲቀርብ የሚታየው የኢንሳ አለዋቂ አጠቃቀም እንደነበረም ለመረዳት ይቻላል። የደንበኛችን ጭፍንና ገልቶ አጠቃቀም ችግር ፈጥሮብናል ሲሉም ይነበባል። ያም ሆኖ በዚህ ቡድን የተሰሩት ሶፍትዌሮች ለአጠቃቀም ቀላል እና የቴክኒክ እውቀት በሌለው በማንኛውም ሰው ስራ ላይ ሊውሉ የሚችሉ እንደነበሩም በድረገጻቸው የተገኘው መረጃም ያመለክታል። ራሱን አይነኬ እና ቁጥር አንድ አድርጎ ይቆጥር የነበረው ይኸው ሃኪንግ ቲም የተባለ ቡድን ለደንበኞቹ መንግስታትና የስለላ መዋቅሮቻቸው የሚሰጠው የቴክኒክ ድጋፍ መንግስታቱ ሊያጠቋቸው የፈለጓቸውን ግለሰቦች ወይም ድርጅቶች በሩቅ ርቀት ለመከታተል የሚያስችላቸው የቴክኒክ ድጋፍ ነው። እነኚህ ሶፍትዌሮች በቀላሉ በኢሜይል አማካኝነት ወደ ኢላማቸው ተልከው በስፓይዌርነት ከበከሉት በኋላ በኢላማቸው ኮምፒውተሮች ወይም ስልኮች ላይ በመሆን ማንኛውንም በኮምፒውተሩ ላይ ወይም በስልኩ ላይ ያሉ መረጃዎች የመስረቅ ችሎታ አላቸው። በኮምፒውተሩ ወይም በስልኩ ላይ የሚገኙትን ካሜራዎች በመጠቀምም ኢላማቸውን ለመከታተል የሚያስችል ተግባርም አላቸው። በኢሜይል ሲላኩም የወዳጅነት ወይም የስራ ጉዳይ በመሰሉ ኢሜሎች ላይ አባሪ ወይም አታሽ ተደርገው የሚላኩ ናቸው። ኢላማው እነኚህን አባሪዎች ከከፈታቸው በቀላሉ በኮምፒውተሩ ወይም በስልኩ ላይ ለመጫን ይችላሉ። በተለመዱት አንቲ ቫይረሶችም እንዳይገኙ የሚያደርግ አሰራር ስላላቸው ብዙውን ጊዜ በቀላሉ የማይታወቁ ስፓይወሮች ናቸው። ሃኪንግ ቲም ከተጋለጠ በኋላ ብላከው መረጃ መሰረት ሀክ መደረጉን አምኖ ደንበኞቹ ከዚህ በኋላ በቡድኑ የተሰጧቸውን ሶፍትዌሮች እንዳይጠቀሙ ተማጽኗል። የቡድኑ ኢሜይል እና ትዊተር አካውንትም ማንነታቸው እስካሁን ባልተገለጸው አጋላጮቹ እጅ በመውደቁ ከዚህ በኋላ ይህ ቡድን እነኚህን መገናኛዎቹን መሆነ መረጃዎቹን ሊያገኛቸው እንዳልቻለ ባስተላለፈው ጥሪ ላይ አስታውቋል።